የወጣቶች ዓለም አሁን ደግሞ ከባህር ማዶ ወደገኘ ናቸው ስፖርታዊ ጉዳዮች እናልፋለን። ውድ አድማጮቻችን፣ የአውሮፓ ሻምፒዮንስ ሊግ ጨዋታ ወደ ሩብ ፍጻሜ ለማለፍ ጨዋታዎች እየተደረጉ ነው የሚገኙት ትናንትናም እንግዲህ ሁለት ጨዋታዎች። ይህ ዘገባውን ሲያቀርብ የሰማነው የስፖርት ጋዜጠኛ ሙሉ ቀን ደሳለኝ ይባላል። አይነስውር ነው የ25 ዓመት ወጣት የሆነው ሙሉቀን አሁን ላይ በሐዋሳ ኤፍኤም 97.7 ላይ በተባባሪ የስፖርት ጋዜጠኝነት እያገለገለ ይገኛል። የጋዜጠኝነት ቀዳሚ ስራ መረጃን አሰባስቦና ተንትኖ ለአድማጮች ድረስ ነው የሚለው። ወጣት ሙሉ ቀን አንድ አይነ ስውር የግድ እይታን ከሚጠይቁ የኮሜንታተርና የዳኝነት ስራዎች በስተቀር የስፖርት ዘጋቢ መሆን ይችላል ይለናል። አንደኛ ስፖርት ለመዘገብ የሚያስፈልገው ኢንፎርሜሽን ነው። መረጃዎችን መውሰድ፣ መረጃዎችን ማግኘት ነው የመጀመሪያው። ከዛም ባለፈ ደግሞ ስፖርት ኳሱን መከታተል መቻል ነው። በብዛት እኮ ሬዲዮ የሚያስተላልፉ ኳስ የሚያስተላልፉት እግር ኳስም በሬዲዮ ተመልክቷ አይደል? ብዙን ጊዜ የሚባለው ምንም ምልከታ ነው። ታውቃለህ፣ ያ ሰው የአንተን አይን ወክሎ ነው እዛ ቦታ ላይ በሬዲዮ ኳሱን የሚያስተላልፍልን ሲያስተላልፍ ልክ። ስለዚህ እኛ ብዙውን ጊዜ ኳሶችን የምንከታተልባቸው አሁን ከሀገር ውስጥም ከውጭም ኳሶችን እከታተላለሁ በኮሚታተሮች ማለት ነው። እና እያንዳንዱን ጨዋታ እንቅስቃሴ በቀኝ በግራ መሀል ላይ እንትና ይዟል እንትና እንተና እንደዚ አድርጓል እያለ ነው እያንዳንዱ ነገር የሚዘግበው እና ልክ ከዛ ወስጄ እግር ኳሳዊ ትንታኔዎችን እግር ኳሳዊ እንትኖችን እሰራለሁ ምክንያቱም አራት ሶስት ሶስት ምንድን ነው ሶስት አራት ሶስት ምንድን ነው አራት አራት ሁለት ምንድን ነው አራት ሁለት ሶስት አንድ ምንድን ነው ምናምን የሚለውን የእግር ኳስ ታክቲክ መረዳት ምንድን ነው የሚጠይቀው የሚለው መረዳት ካልሆነ በስተቀር ዲቴል ኮሜንታተር ለመሆን ካልሆነ በስተቀር ኳስ ጫዋች ለመሆን ካልሆነ በስተቀር ስፖርት ዘጋቢና ተንታይ ለመሆን የተለየ የአይን ወይም እይታ የሚጠይቅበት አጋጣሚ የለም። እኔም በዛ መንገድ ነው እንግዲህ እየሰራሁ ያለሁት። ወጣት ሙሉ ቀን በትምህርት ቤት ሳለው በሚኒ ሚዲያ አደርግ ነበር ያለው ተሳትፎ ወደ ጋዜጠኝነት ሙያ እንዲያዘነብል ምክንያት እንደሆነ ይናገራል። ከዘጠኛ ክፍል ጀምሮ ነው በሚዲያ ላይ ስፖርት ዘገባዎች መስራት የጀመርኩት መተከል ድባጢ የሚባለ ከተማ አለ እዛ ከተማ ማህበረሰብ ሬዲዮ አለ 93.7 የሚባል ዘጠኛ ክፍል ጀምሬ እየተማርኩኝ እዛ የስፖርት ፕሮግራም ማቅረብ ጀመርኩኝ ለሄጅ ለሃላፊው ስፖርት ቀርጬ አዘጋጅቼ አሰማሁት አሳየሁት እንዴት ነው አይን የሚጠይቅ ነገር ለእናንተ አይከብድም ወይ የሚል ነገር አነሳልኝና ልክ በዛ መንገድ አሳየሁት እንዴት እንደምንሰራ እንዴት እንደማዘጋጅ ምናም ነገር አሳየሁትና ቀጥታ ዶብ የተቀረፀውን ሳሰማው አይ ተቀረጸውን አልፈልግም ስቱዲዮ ግባና ራስህ ልይ ምናምን አለኝ ስቱዲዮ ገባን አየኝ። ከዛን ጊዜ ጀምሮ እንግዲህ ከዘጠነኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል በየሳምንቱ ስፖርት ፕሮግራሞችን ሰራ ነበር። አዘጋጃለሁ፣ እሰራለሁ፣ ዘግባለሁ። እንዲሁም ደግሞ የተጫዎችን ባክግራውንድ ሂስቶሪያቸውን ምናምን እሰራለሁ። እንግዲህ ከልጅነቴ ጀምሮ የነበረኝ ፍቅር ፍላጎት ነው እንግዲህ ዛሬ ሚዲያ ላይ ወጥቼ የስፖርት ፕሮግራም እንድሰራ ያደረገኝ። ወደ ዩኒቨርሲቲ ከገባ በኋላ የጋዜጠኝነት ሙያን ለመማር እድል እንደፈጠረለት የሚናገረው ሙሉ ቀን በዚያው በሐዋሳ ዩኒቨርሲቲው በሚገኘው የኤፍኤም ማህበረሰብ ሬዲዮ ጣቢያም በሳምንት ለሶስት ቀናት ስፖርታዊና የመዝናኛ ዘገባዎችን እያቀረበ ይገኛል። አይነ ስውር ሆኖ በስፖርት ጋዜጠኝነት የተሰማራና በአርያነት የተከተለው ጋዜጠኛ ይኖር እንደሆነ ላቀረብኩለት ጥያቄም ተከታዩን ብሎኛል። ትላልቅ ጋዜጠኞች እንዳሉ አቃለ አይነ ስውራን ባለም አቀፍ ደረጃ፣ ነገር ግን የስፖርት ጋዜጠኛ የሆነ ግን አንድ ስፔን ባርሴሎና ውስጥ ስፖርት ይዘግብ የነበረ አንድ አይነት ሱቡር ስፖርት ጋዜጠኛ እንደነበር በመረጃ ደረጃ ሰምቻለሁ። የተረጋገጠ ነገር ባይሆኑም ከዛ ውጭ የተለየ ያገኘሁት ነገር የለም። ነገር ግን አሪያ የምለው ወይም ሞዴል የምለው ነገር የለም። ፍላጎት ፕላስ የስፖርት ፍቅር ያመጣው ነገር ነው ብዬ አስባለሁ። ወጣት ሙሉቀንን ከሶስት አመታት በፊት ጀምሮ እንደሚያውቀው የሚናገረው በሐዋሳ ኤፍኤም 97.7 ሬዲዮ አዘጋጅ ኤፍሬም ዱብ አለም በጣቢያው ስራ የጀመረበትን አጋጣሚም እንዲህ ገልጿል። ሙሉቀን ወደዚህ ሬዲዮ ጣቢያ ሲመጣ የዛሬ ሶስት ዓመት አካባቢ ልምድ እንዳለው እንደዚሁም ደግሞ መስራት እንደሚፈልግ ሲነግረኝ፣ ቀደም ሲል ከአይነ ስውራን ጋር በነበረኝ ተግባቦት እንደዚሁም ደግሞ ችሎታቸውን በጣም ልዩ እና እምቅ ችሎታ እንዳላቸው በነበረኝ ግንዛቤ በአጭር ጊዜ ውስጥ ወደ ስራ እንዲገቡ ነው ያደረግነው። እሱም አንድ ጓደኛውም በጣም በሬዲዮ ላይ ያላቸው ታለንት እውቀት በጣም የሚያስደንቀኝ ነበረ ባየሁበት አጋጣሚ። ከዛ በኋላ በመዝናኛ ፕሮግራሞች ነው ስራ የጀመሩት እሱም ጓደኛውም። ሙሌ ግን በልዩነት የስፖርት ተሰጦ ነበረው በስፖርት እውቀት ተሰጦም ስላለው የስፖርት ስራዎችም በሳምንት ውስጥ ስራ የጀመረበት አጋጣሚ ነው ያለው። በሬዲዮ ጣቢያችን የስፖርት ዘገባ በራዲዮ የሚከታተሉ አድማጮች ሙሉ ቀን ዓይነ ስውር መሆኑን ሲሰሙ ለማመን እንደሚከብዳቸውና አንዳንዶቹም ራዲዮ ጣቢያው ድረስ መጥተው በማየት እንደሚገረሙ ነው ኤፍሬም የተናገረው። በስልክ ተደውሎ ከሚነገሩን አስተያየቶች እንደዚህ በመረጃ ዓይነ ስውር እንደሆኑ ልብብራ እንደሆኑ ሲሰሙ በፍጹም ብሎ ቦታው ድረስ እስከ መምጣት ሬዲዮ ጣቢያው ተማሪዎች መጥቶ እስከ ማየት በጣም የመደነቅ ሁኔታዎች ነው፣ እነሱ ላይ በተለይ ሙሌ ላይ ሳስተውል የነበረው እና አድማጮች በጣም ይደንቃቸው ነበር። አያምኑንም ነበር። እንደዚህ ዓይነ ስውር ነው ሲባል ነው በደንብ የሚያዩ በቴሌቪዥን መስኮቶች የእግር ኳስ ጫዋታዎችን ስፖርታዊ እንቅስቃሴዎችን በደንብ የሚከታተሉ ሰዎች የሚሰጧቸውን አይነት ትንታኔዎች ነበር ሲሰጥ የነበረው እና በዛ በጣም ይደነቁ ነበረ። መሳሳት ላይ ስለሆነ ብዙ ጊዜ ስፖርታዊ ፕሮግራም የምናቀርበው ልጆች ደግሞ የግቢ የካምፓስ ተማሪዎች በብዛት መሳሳት ላይ ለቡና ለምናን ይወጣሉ እና በሚወጡባቸው አጋጣሚዎች በደንብ ነው የሚሰሙት እና የሚገርም በጣም ጥሩ የሚባል አስተያየት በጣም የሚያበረታታ በዚሁ እንድቀጥል ከዚህ በላይ ደግሞ እንድሰራ በጣም ፖዘቲቭ የሆኑ የሚያበረታቱ ከዚህ በላይ ጠንክሬ እንድሰራ የሚያደርጉ ከፍ ማለት እንደምችል የሚነግሩኝ ገንቢ አስተያየቶች ይሰጡኛል እና እንደሚቻልም አሳይተናል የሚሉኝም ደግሞ ልጆች አሉ። በጣም ብዙዎቹ ይሄ አይቻልም ብለን የምናስበው ነገር እንደሚቻልም በአንተ አይተነዋል የሚል አስተያየት የሚሰጡኝም ሰዎች አሉ እና የእንግዲህ ፊድባኩ ከማህበረሰቡ ማገኘው ደስ የሚል የሚያነሳሳ እና የሚያበረታታ ነው እና በዚሁም ደግሞ እጅግ አድርጌ የስፖርት ዘጋቢው ሙሉ ቀን መንገሻ አሁን ላይ ከራዲዮ ዘገባ በተጨማሪም እየሰራ ስላለውና ስለ ወደፊት አላማው ተከታዩን ተናግሯል። ቀለል ባለ መንገድ እንግዲህ የቲክቶክ ቻናል ከፍቼ አይነ ስውሩ የሚል የቲክቶክ ቻናል አለኝ እና እዛ ላይ ስፖርታዊ ጉዳዮችን በደንብ እያነሱ ያገኛሉ። ትንታኔ ከዚህ ባለፈ ዘገባዎች፣ የተጫዋቾች ባክግራውንድ፣ እንደነዚህ እንደነዚህ ያሉ ነገሮችን በቲክቶክ እየሰራው ያገኛሉ። እንግዲህ ከፍ ያለ ሲመጣ እያደኩ ሲመጣ ደግሞ ይሄ ተቀባይነቱ ዕውቅና ከፍ እያለ ሲመጣ ደግሞ እንግዲህ በዩቱብም በትላልቅ የሚዲያ አውታሮችም የመምጣት ሀሳብ እናቅዳለኝና በነገራችን ላይ በሀገር ውስጥም ከዚህም ባለፈው ደግሞ በዓለም አቀፍ ደረጃ ታዋቂ መሆን የሚችል ጋዜጠኛ፣ ተጽዕኖ መፍጠር የሚችል ጋዜጠኛ መሆን እፈልጋለሁ። በትላልቅ ሚዲያዎች በትልቅ ቦታ መስራት የሚችል የራሱ የሆነ ነገር የሚኖረው የስፖርት ጋዜጠኛ መሆን እፈልጋለሁ። ትልቅ ደረጃ እንደምደርስ ደግሞ በሙሉ እምነት ነው የምናገረው። ከአይነ ስውሩ ወጣት የስፖርት ዘጋቢ ጋር ቆይታ ያደረገው የዛሬው የወጣቶች ዓለም ዝግጅታችን በዚሁ አብቅቷል። ዝግጅቱን አሰናድቻ ያቀረብኩላችሁ ሸዋንግዛወጋየው ነኝ። ሰላም።